በዛሬ 40 ዓመቱ የእስራኤል ኢንቴቤ ዩጋንዳ ተልእኮ ከ30 በላይ ሰዎች ሞተዋል፣ 77 እስራኤላውያንን ማስለቀቅ ተችሏል። እንዲያም ሆኖ የአሁኑ ጠቅላይ ሚኒስትር የቢንያሚን ነተኛሁ የአፍሪካ ጉብኝት ግልጽ ፖለቲካዊና ኢኮኖሚያዊ አጀንዳን የያዘ ነው። ኒትንያሁ፣ በቅርቡ ለእስራኤል ምክር ቤት አባላትና በእስራኤል ለአፍሪቃ ሀገራት አምባሳደሮች እስራኤል ወደ አፍሪቃ ትመጣለች አፍሪቃም ወደ እስራኤል ትሄዳለች ብለው ነበር። የእስራኤሉ ጠቅላይ ሚኒስትር በአሁኑ ጉብኝታቸው አገራቸው በ1960ዎቹ ከአፍሪቃ ጋር ከነበራት ግንኙነት ጋር ማስተሳሰር ይፈልጋሉ። የ1960ዎቹ የእስራኤል አፍሪቃ መልካም ግንኙነት ከጎርጎሮሳውያኑ 1973 ዓ.ም በኋላ ግብፅ በተለያዩ አፍሪቃ ሀገሮች ላይ ተጽዕኖ በማድረጓ ቁርኝቱ ማብቃቱ የሚታወቅ ነው። በ1973 ዓ ም ግብፅና ሶሪያ እስራኤልን በመቃወም ዮም ኩምፐር በመባል የሚታወቀውን ጦርነት ማካሄዳቸው ይታወቃል። እንዲያም ሆኖ በእስራኤልና አፍሪቃ መካከል የነበረው የቀዘቀዘ ግንኙነት በ1980ዎቹ ዳግም ያንሰራራ ቢመስልም አንድ የእስራኤል መሪ በክፍለ ዓለሙ ጉብኝት ካደረገ ወደ 30 ዓመት ይጠጋል። እስራኤል ከአፍሪቃ ጋር ግንኙነት መሻቷ ግልጽ የሆነ መሰረታዊ ጥያቄ እንዳለው ይታይበታል። ሀገሪቱ አዲስ ወዳጅነት ግንኙነትን እየፈለገች ነው። ለምሳሌ እንደ ፈረንሳይ የመሳሰሉት ተጽዕኖ ፈጣሪ የአውሮፓ ሀገራት በጋዛ ሰርጥ የእስራኤልን ከበባና በምዕራብ ዮርዳኖስ የጀመረችውን የሰፈራ መርሃ ግብር ይቃወማሉ። በኬንያና ዩጋንዳ የቀድሞ የእስራኤል አምባሳደር አሪዮ ኦዴድ እንደሚሉት በዚህም ምክንያት ሀገራቸው ከአፍሪቃ ሀገራት እርዳታ ትሻለች። እኛ እናንተን ልንረዳ የምንፈልገው በሰብአዊ ምክንያቶች ብቻ ሳይሆን በፖለቲካ ጉዳዮች ጭምርም ነው። ከአውሮፓ ህብረት ጋር ያለን ግንኙነት ውጥረት የሰፈነበት በመሆኑ ከአፍሪካ ሀገራት የበለጠ ድጋፍ ለማግኘት እንመኛለን። በአሁኑ ወቅት ከሳራ በታች ካሉ 45 የአፍሪካ ሀገራት ውስጥ ከአርባው ጋር እስራኤል ዲፕሎማሲያዊ ግንኙነት አላት። እነዚህ ሀገራት እንዲረዱንና በንቃት እንዲንቀሳቀሱ እንፈልጋለን። ኦዴድ በአውሮጳ ህብረትና በአፍሪቃ ህብረት እስራኤልን በመቃወም በርካታ ውሳኔዎች በመኖራቸው ይህንን የፖለቲካ አካሄድ በአፍሪቃ አገራት እገዛ መቀየር እንፈልጋለን ሲሉ ተናግረዋል። ታዲያ ይህንን የኦዴድን ምኞት ነው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታኛሁ በአሁኑ የአፍሪቃ ጉብኝታቸው ማግኘት የሚፈልጉት። የጋናው የውጭ ጉዳይ ሚኒስትር ሃናቴሃ ባለፈው መያዝያ ወር እስራኤልን ሲጎበኙ ኔትንያኛሁ የነገሯቸውም ይህንኑ ነው። በዩኤስ አሜሪካ ጄምስታውን ፋውንዴሽን የ የአፍሪካ ጉዳዮች ምሁር ያኮብ ዜን ከዶቸ በለጋ ባደረጉት ቃለ ምልልስ እንደተናገሩት ግን እስራኤል በፖለቲካ ጉዳዮች የአፍሪካ ሀገራትን እምብዛም መርዳት አትችልም። እስራኤል ለአፍሪካ ሀገራት በፖለቲካው ረገድ ብዙ ልታደርግላቸው የምትችለው ነገር የለም፣ እነርሱም እንደዚሁ። ምጣኔ ሀብትን በተመለከተ ግን እስራኤል መርዳት ትችላለች። እስራኤል በመከላከያና በቴክኖሎጂ ረገድ እርዳታ ማድረግ ትችላለች ሲሉ ያኮብ ዜን አክለዋል። ጠቅላይ ሚኒስትር ቤንያሚን ነታኛሁ ዛሬ በጀመሩት የአፍሪቃ ጉብኝት ሻንጣቸው ውስጥ የሸከፉት ይህንኑ ነው። ይኸውም በግብርናና በጤና ረገድ የልማት እርዳታና ለሀገር ውስጥ ደህንነት ስልጠናን ወደ 12 ሚሊዮን ዩሮ መድበዋል። በምዕራብ አፍሪቃ ጽንፈኛው ቡድን ቦኮ ሀራም እና በአፍሪቃው ቀንድ የአሸባብ ደፈጣ ተዋጊ ን ቡድንን ለመውጋት እንዲሁም በሰሜናዊ ሊቢያ ሀገሪቷ እንዳትንኮታኮት ትግል እየተካሄደበት ባለበት በአሁኑ ወቅት ኬንያና ኢትዮጵያ እስራኤልን የመከላከልና የደህንነት ጥበቃ ክህሎት የማወቅ ብሎም የስለላ መረጃዎች የመለዋወጥ ትልቅ ፍላጎት አላቸው። በርካታ የእስልምና ሃይማኖት ተከታይ ያሉባት ናይጄሪያን ጨምሮ ኬንያ፣ ኢትዮጵያና ዩጋንዳ በጸረ ሽብሩ ትግል የእስራኤልን እርዳታ ጠይቀዋል። ምክንያቱም እስራኤል የዚህ ባለሙያዎች ስላሏትና በደህንነት ቴክኖሎጂና በደህንነት መረጃዎች በኩልም ሀገራቱን ልትረዳ ስለምትችል ነው። ለዚህ የእስራኤል እርዳታ የአፍሪቃ መንግስታትም እስራኤልን ለመደገፍ ተዘጋጅተዋል። እንደ ፋይናንሻል ታይምስ ዘገባ በእስራኤል የሚገኙ ወደ አርባ ሺህ የሚሆኑ ኤርትራውያንና ሱዳናውያን ስደተኞችን የአፍሪቃ ሀገራት ለመቀበል ዝግጁ ናቸው። እስራኤል በአፍሪቃውያን ስደተኞች አያያዝ በዓለም አቀፍ ደረጃ ከፍተኛ ትችት ይቀርብባታል። ለረጅም ጊዜያት በግብጽ በኩል አቋርጠው እስራኤል ይገቡ የነበሩ አፍሪቃውያን ስደተኞች በአሁኑ ወቅት በአጥር ተገድበዋል። እስራኤል የሚገኙ ስደተኞች በህጋዊ መንገድ ስራ መስራት አይችሉም። የቀድሞ የእስራኤል አምባሳደር አሪዮ ኦዴድ እንደሚሉት ኤርትራውያን ስደተኞችን ወደ አገራቸው እንዲመለሱ አናስገድድም፣ ለእስራኤል ግን ሌላ ችግር ሆነዋል። ምክንያቱም በሀገሪቱ 150 ሺህ ፍልስጤማውያን በስራ ላይ ተሰማርተው ስለሚገኙ እስራኤል ሌላ የሰራተኛ ኃይል ባለመፈለጓ ነው ሲሉ ተናግረዋል። ይህ በእስራኤል የሚታየው የአፍሪቃውያን የስደተኞች ችግር ግን በአሁኑ የጠቅላይ ሚኒስትር ቤንያሚን ኔተኛሁ የ የአፍሪቃ ሀገራት ጉብኝት ላይ ይነሳል ተብሎ አይታመንም። እንዲያም ሆኖ እንደ ሰብአዊ መብት ተከራካሪዎች ሩዋንዳ እና ዩጋንዳ በእስራኤል የሚገኙትን አፍሪካውያን ስደተኞች ለመቀበል የተዘጋጁ ሀገሮች ናቸው። ለእነዚህ ሀገሮች ደግሞ እስራኤል የጦር መሳሪያ እና የመከላከያ ምሁራንን ለመስጠት ቃል ሳትገባ አልቀረችም።